የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ሰው ሰራሽ አስተውሎትና ቋንቋ በተለያየ መልኩ የተለያዩ አይነት ቱሎች በመበልጸግ ለተለያዩ አገልግሎቶች የሚውለዋል። ለምሳሌ አሁን በቅርቡ በጉግል አፕስ ላይ የሚለቀቀው የእናቶች ከቅድመ ወሊድ እስከ ድህረ ወሊድ ድረስ መረጃዎችን በመጠየቅ መልስ ማግኘት የሚቻልበት ሀኪሚሽ የሚል ቱልም የሚለቀቃለ። ያ ብቻ ሳይሆን እጅግ በጣም ብዙ በኢትዮጵያ ቋንቋዎች ላይ የተሰሩ የተለያዩ አይነት አፕሊኬሽኖች ወይንም ሶፍትዌሮች አሉ። ብዙ ማሽን ትራንስሌሽን ላይ የሰራናቸው ስራዎች አሉ። አክ ግን አንዱን ለማንሳት የጀንደር ባያስ ወይም ደግሞ ጾታ ላይ የተለያየ ፐርፎርማንስ ማምጣት በዶክተር ስካሚንግ የሚል እንግሊዝኛ ሴንቴንስ ብንሰጠው ትራንስሌሽን ሞዴሉ ዶክተሩ እየመጣ ነው እንጂ ዶክተሯ እየመጣች ነው አይለን። ነርስ ስካሚንግ ብንለው ደግሞ ነርሷ እየመጣች ነው እንጂ ነርሱ እየመጣ ነው አይለንም። እና ዶክተር ከሆነ ሁሌ ወንድ ነው፣ ነርስ ከሆነች ሁሌ ሴት ናት። አብዛኛው ነገር ወደ ወንድ ጾታ የማድላት ነገር። እንደዚህ አይነት ኤቫሉዌሽንም ሰርተናል። ባህርዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ ጋም፣ አዲስ ዩኒቨርሲቲ አልፎ አልፎ ተማሪዎችን አማክራለሁኝ። አምና የዛሬ ዓመት የዛ ሁለት ዓመት የዛ አምስት ዓመት የተሰራውን ስራ ደግሞ የመስራት ዝንባሌ አለ። ምክንያቱም የተሰሩ ስራዎች ኦርጋናይዝ ነው። ይሄ ነው ክፍተቱ። ኢትዮጵያ ላይ እንደዚህ አይነት ነገር አለመኖሩ ወደኋላ ያስቀራል። ስራዎች ነጥረው ወጥተው የተሰሩትና የቀሩትን ተለይቶ የተሰሩትን እያዳበርን ገና መጀመር ያለባቸውን ደግሞ እንዲጀመሩ ማድረግ የሰው ሰራሽ አስተውሎት ፋይዳና አንደምታ የቴክኖሎጂውን የእስካሁን ጉዞ እመርታ፣ ፈተና፣ ስጋትና ብሎም መጪውን ለመቃኘት የተሰናዳ ልዩ ቅንብር ነው። የሰማችኋቸውም ለውይቱ የጋበዝናቸው የሰው ሰራሽ አስተውሎት ጥናት አዋቂዎች ናቸው። ዶክተር ሰኢድ ሙሄ ይማም ከሃምቡርግ ጀርመን፣ ዶክተር ሚካኤል መለሰ ከአዲስ አበባና እንዲሁም ህሊና ኃይሉ ከዚህ ከዩናይትድ ስቴትስ በርክሌ ካሊፎርኒያ ናቸው። ቆየት ብለው ይመለሳሉ። በቀደመው ዝግጅታችን በመጠኑ አስተዋውቀን ለዛሬ በቀጠሮ ላሳደር ነው። ወግም አለማያ ከኮሌጅነት ወደ ዩኒቨርስቲ ባደገበት ወቅት የመጀመሪያው ፕሬዝዳንት ሆነው ያገለገሉትን መምህር ዶክተር ደጀኔ መኮንንን የሕይወት ታሪካቸውንና ግብርናን የሚመለከቱ ሁለት መጻሕፍትም የጻፉ ናቸው ተመልሰዋል። እሁድ የካቲት 9 2017 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየንን የአክብሮት ሰላምታችንን እናደርሳለን። አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን። ሰላም ጤና ስትልን አድማጮቻችን ለምናምሽታችኋል። የሰዓቱን ዜናዎች የማሰማችሁ አስማማየነው ነኝ። በሯንዳ የሚደገፉት አማጽያን ሁለተኛ ከተማ ያዙ። በሯንዳ የሚደገፉ አማጽያን ዛሬ ጠዋት በምስራቅ ኮንጎ ሁለተኛዋን ትልቅ ከተማዎቹን ቡካቡን ይዘዋል። በአካባቢው ካሉ የመንግሥት ጦር ጥቂት መከላከል ብቻ የገጠማቸው አማጽያኑ በከተማ የሚገኘውን የደቡብ ኬብ ግዛት አስተዳደር ጽህፈት ቤት የተቆጣጠሩ ሲሆን አብዛኞቹም የአማጽያኑ እንቅስቃሴ በመፍራት ሸሽተዋል የኤም 23 አማጽያን በ101 ኪሎ ሜትር ርቀት ላይ ከምትገኘውና ባለፈው ወር ከተቆጣጠሯት የጎማ ከተማ ለቀናት ተጉዘው ዛሬ እሁድ ጠዋት ማዕከላዊ ቡካቡ ደርሰው በከተማው ሲዘዋወሩና በርካታ ነዋሪዎችን በደስታ ሲጮሁ የአሶሽትድ ፕሬስ ጋዜጠኞች ተመልክተዋል ይሁን እንጂ በአብዛኛው የከተማ ክፍሎች የሚገኙ ቤቶች ነዋሪዎች የሌሉባቸው ባዶ ሆኗል የም23 አማጽያን በማዕድን የበለጸገው ምስራቃዊ የኮንጎ ክፍል ለመቆጣጠር ከሚሞክሩ ከ100 በላይ ታጣቂ ቡድኖች ጎልቶ ለመውጣት የቻሉ ሲሆን ከጎረቤት ሩዋንዳ በመጡ አራት ሺ ወታደሮች እንደሚደገፉም የተባበሩት መንግስታት ድርጅት መረጃ ያሳያል። አማጽያኑ 1.3 ሚሊዮን የሚጠጋ ህዝብ ያለባትን ከተማ ሙሉ በሙሉ ስለመቆጣጠራቸው እስካሁን ግልጽ አልሆነም። ነገር ግን አመታትን ባስቆጠረው ውጊያ በማዕከላዊ ቡካቩ መገኘታቸው ከዚህ ቀደም ታይቶ የማይታወቅ መስፋፋት ነው። የኮንጎ ፕሬዚዳንት ፌሊክስ ቲሺሴኬዲ በብዙ ርቀት በምትገኘው ዋና ከተማ ኪንሻሳ የጸጥታ ስብሰባ አካሂደዋል። የቡካቡ ከተማ በኤም23 ውስጥ የአጭር ጊዜ ወራ የተደረገባት ቢሆንም በኮንጎ ጦር ሰራዊትና በአካባቢው ሚሊሻ አጋሮች ቁጥጥር ስር እንደሚገኝ ፕሬዚዳንቱ በኤክስ ገጻቸው አስታውቋል። ዛሬ በአብዛኛው የቡካቡ አካባቢዎች ምንም አይነት ውጊያ እንደሌለና የኮንጎ ኃይሎችም እንዳልታዩ የአሶሽየትድ ፕሬስ ዘገባ ያስረዳል። ደቡብ አፍሪካውያን ነጮች ትራምፕን በመደገፍ ሰልፍ አካሄዱ። አንዳንድ ደቡብ አፍሪካውያን ነጮች ትላንት ቅዳሜ በፕሪቶሪያ በሚገኘው የአሜሪካ ኤምባሲ ተሰብስበው ለፕሬዚዳንት ዶናልድ ትራምፕ ያላቸውን ድጋፍ የገለጹ ሲሆን በገዛ መንግስታቸው የዘረኝነት ሰለባ መሆናቸውም ተናግረዋል። በመቶዎች የሚቆጠሩ ሰልፈኞች ለፕሬዚዳንት ትራምፕ ፈጣሪ መስገን የሚል ጽሁፎችን የያዙና በደቡብ አፍሪካ መንግስት የታወጀና አናሳ ነጮችን ላድሎ የሚዳርግ የዘረኝነት ህግን ያሉትንም የሚተቹ ሌሎች መፈክሮችን ይዘው ታይተዋል። የደቡብ አፍሪካ መንግስት በበኩሉ አዲሱ ህግ ከዘር ጋር የተያዘ ነው ሲሉ ፕሬዚዳንት ትራምፕ በሀገሪቱና በህጉ ላይ ያነሱትን ጥያቄ የተሳሳተ መረጃና የተዛባ ነው ሲል አስተባብሏል። የትራምፕ አስተዳደር በደቡብ አፍሪካ ላይ የሰነዘረው ትችትና ቅጣት በአገሪቱ ለዘመናት የዘለቀው የአናሳ ነጮች አገዛዝና በጥቁሮች ላይ ያደረሱትን የጭቆና ጥፋቶችን ለመፍታት እየተወሰደ ያለውን እርምጃ አሳሳቢነት ከፍ አድርጎታል። የደቡብ አፍሪካ መንግስት እንደሚለው የመሬት ህጉ አብዛኛው የእርሻ መሬቶች የአገሪቱ ህዝብ ሰባት በመቶ ብቻ በሆኑ ነጮች ባለቤትነት የተያዘውን በእኩልነትና ፍትሃዊነት በሆነ መንገድ ለማከፋፈል ያለመ ነው። ነጭ ሰልፈኞች ወረራን ያሉት ህግ ጨምሮ በ1994 ከአፓርታይድ ስርዓት ማብቂያ ጀምሮ ለጥቁሮች የቅድሚያ ዕድሎችን ለመስጠት የተደረጉ ማሻሻያዎችን የሚያመለክቱ ባነሮችን ይዘውም ታይተዋል። ብላክ ኢኮኖሚክ ኢምፓውርመንት በመባል የሚታወቁት እነዚህ ህጎች ለአንዳንድ ነጮች የብስጭት ምክንያት ሆነዋል። በኦስትሪያ አንድ ሰው ስድስት መንገደኞችን በስለት በመውጋት ጉዳት አደረሰም። በደቡባዊ ኦስትሪያ የምትገኘው ቪላሽ ከተማ አንድ ሰው ቀን ላይ ስድስት መንገደኞችን በስለት ወግቶ የአስራ አራት ዓመት ወንድ ልጅ ሲገድል አምስት ሰዎች እንደማቁስሏል። ጥቃቱን ያደረሰው የ23 ዓመቱ ተጠርጣሪ ብዙም ሳይቆይ በቁጥጥር ስር የዋለ ሲሆን በኦስትሪያ የመኖሪያ ፈቃድ ያለው ሶሪያዊ እንደሆነም ተገልጿል። በምግብ አቅራቢ ድርጅት ውስጥ የሚሰራ ሌላ ሶሪያዊ መኪናውን ወደ ተጠርጣሪው በመንዳት ጉዳቱን ለማስቆምና እንዳይባባስ ይባባ ረድቷል ሲልም ፖሊስ አስታውቋል የኦስትሪያ ነጻ የሶሪያ ማህበረሰብ ከጥቃቱ ራሱን ያገለለ መግለጫ ወጥቷል 60 ሺህ የሚጠጉ ነዋሪዎች በሚኖርባት ከተማ ነዋሪዎቹ ጥቃቱ በተፈጸመበት ቦታ ላይም ሻማ አብርተዋል የኦስትሪያው ፕሬዚዳንት አሌክሳንደር ቫንደርቤል ጥቃቱን አሰቃቂ ሲሉ ገልጸውታል የኦስትሪያ ነጻ የሶሪያ ማህበረሰብ በፌስቡክ በጥቃቱ እንደሌለበት ማሳወቅ ለተጎጂ ቤተሰቦች የተሰማውን ጥልቅ ሐዘን ገልጿል የኦስትሪያ ባለስልጣናት ስለ ጥቃቱን እስላማዊ ሽብር ክስተት በማለት ፈርጀውታል። የአገር ውስጥ ጉዳይ ሚኒስትር ጌርሃርድ ካርነር ዛሬ እንደተናገሩት በዚህ ከተማ ውስጥ ንጹሃን ዜጎችን ያለ ልዩነት በጩቤ በገደለው በእስላማዊ ጥቃት አድራሹ ቁጣ ተሰምቶኛል ሲሉም ተናግረዋል። ካርነር በቢላችው ለጋዜጠኞች እንደተናገሩት ጥቃት አድራሹ ከእስላማዊ መንግስት ቡድን ጋር ግንኙነት እንደነበረውና ራሱን በአጭር ጊዜ ውስጥ አክራሪ አድርጎ በቀጥታ ድረገጾች ሲያቀርብ እንደነበረም አስታውቀዋል። የሩሲያ ወታደሮች በምስራቅ በዩክራይን ኃይሎች ላይ ጥቃቱን አጠናክረው ቀጥለዋል። የሩሲያ ወታደሮች በምስራቃዊ ዩክሬን ጥቃታቸውን በከፍተኛ ሁኔታ አጠናክረዋል ሲል የኬፕ ጦር አስታውቋል። አንድ የኔቶ ባለስልጣን ሞስኮ ጦርነቱን ለመጨረስ በሚደረገው ውይይት የጥቃቱን ፍጥነትና ጥንካሬ እንደሚጨምር ተንብየዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰላም እንዲሰፍን ግፊት እያደረጉ ባሉበትና የአሜሪካና ሩሲያ ባለስልጣናት በሚቀጥሉ ቀናት ሳውዲ አረቢያ ይገናኛሉ ተብሎ በሚጠበቅበት በአሁኑ ወቅት የሩሲያ ጦር የከፈተው ዋናዎቹ ጥቃቶች ያተኮሩበት በፖክሮቭስክ የሎጂስቲክስ ማዕከል አቅራቢያ መሆኑ ተገልጿል። የኬፕ ጦር ትናንት ከሩሲያ ጋር በ24 ሰዓት ጊዜ ውስጥ ብቻ 61 ጊዜ ውጊያ ማድረጉን ገልጿል። ይህም በዚህ ዓመት ከፍተኛው ቁጥር ሲሆን በቀደሙት ቀናት ከተመዘገበውን በመቶ ጥፍ የሚበልጥ ነውም ተብሏል። አድማጮቻችን፣ አሁን የፕሮግራም ማሳሰቢያ አለን። የሚዲያ ኢንዱስትሪው ስርጭት ወደ ዲጂታል ሚዲያ እያዘነበለ ባለበት በዚህ ወቅት የቪኦኤ የአማርኛው ክፍል ተደራሽነቱን ለማስፋት ማሻሻያዎችን በማድረግ ላይ ይገኛል። በመሆኑም ከነገ የካቲት 10 ቀን ጀምሮ በዲጂታል ሚዲያው ላይ አሻራውን ለማስቀመጥ በምስል ሰፋ ባሉ የጽሁፍ ዘገባዎችና የዜና ዘገባዎችን አካተን በድረገጻችንና በሌሎች የዲጂታል መድረጎች በስፋት ማስተላለፋችን እንቀጥላለን። አዲስ የተሻሻለ የአማርኛ ፕሮግራም ከምሽቱ ሶስት ሰዓት እስከ ምሽቱ ሶስት ሰዓት ተኩል የሚቆይ የራዲዮ ፕሮግራም ይሆናል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም፣ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ፣ እንዲሁም በኢትዮ ሳት ቪኦ ኢትዮጵያ ቻናል 57 ዲግሪ ዌስት ማዳመጥ ትችላላችሁ። የአሜሪካ ድምፅ አድማጮቻችን የምሽቱ ዜናዎቻችንን በዚህ ተጠናቀዋል። አስመዋየ ነው ነበርኩኝ። መልካም ምሽት ይሁንላችሁ። እሁድ የካቲት 9 2017 ዓ.ም በድጋሚ ጤና ያስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል። ቀዳሚውን ቅንብር እናስከትላል። ሰው ሠራሽ አስተውሎትና ቋንቋ የአጻጻፍ ስርዓት የበለጸገ ባህልና ታሪክ ካለው ከአንጋፋዎቹ የአፍሪካ ቋንቋዎች አንዱ አማርኛ ለመሆኑ እንዲህ ባለው ቋንቋ ላይ የሚሠራ የሰው ሠራሽ አስተውሎት ኤአይ ፋይዳው ምን ይሆን? የሰው ሠራሽ አስተውሎት ፋይዳና አንድምታ ትኩረት የምናደርግበት ጭብጥ ነው። የእስካሁኑን ጉዞ ያጋጠሙትን ፈተናዎችና መጪውን ጨምሮም የሚፈትሽ ልዩ ዝግጅት ሶስት ባለሙያዎች ከሶስት የተለያዩ አህጉራት በስካይፕ መስመር ተገኝተዋል። ትውውቁንና አስቀድም እንግዶቻችን ራሳቸውን ያሉበትንና ስራቸውን ያስተዋውቁናል። አመሰግናለሁ። ስሜ ህሊና ኃይሉ ንጋቱ ይባላል። አራተኛ ዓመት የፒኤችዲ ተማሪ ነኝ በዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ። የማጠናው ደግሞ ናቹራል ላንጉጅ ፕሮሰሲንግ እና ሂማን ኮምፒውተር ኢንተራክሽን፣ በተለይም የላንጉጅ ቴክኖሎጂዎችን እንዴት ለአፍሪካ ቋንቋ ተናጋሪዎች ሱተብል በሆነ መልኩ መስራት እንችላለን የሚለውን ፎከስ ያደረገ ሪሰርች ምሳል። አመሰግናለሁ። ሙሉ ስሜ ሰይድ ሙሄማ ባላለሁ። የምኖረው ጀርመን ሀገር ዩኒቨርሲቲ ኦፍ ሃምቡርግ ነው። ባክግራውንድ የኮምፒተር ሳይንስ ምሩቅ ነኝ። አዲስ አበባ ዩኒቨርሲቲ ነው ባችል ማስተር የተማርኩት የፒኤችዲ ላይ የሰራሁት ናቹራል ላንጉጅ ፕሮሰሲንግ ወይም የተፈጥሮ የሰዎችን ቋንቋ ፕሮሰስ ማድረግ ነው። አሁን የዩኒቨርሲቲ ኦፍ ሃምቡርግ ሃብ ኦፍ ኮምፒውቲንግ እንድ ዳታ ሳይንስ የሚባል ሴንትራል ኢንስቲትዩትስ አለ። የዛ ቴክኒካል ሊግ ነኝ። በተጨማሪ ደግሞ ኢትዮ ኤንኤልፒ የሚባል ግሩፕ አለን። ኋላ ላይ በደንብ እናወራበታለን። የእሱ መስራችና አባል ነኝ። እሺ፣ አመሰግናለሁ። ሚካኤል መለሰ ወልደ ዮሐንስ እባላለሁ። የመጀመሪያ ዲግሪ በኮምፒውተር ሳይንስ፣ ማስተርሴን በኢንፎርሜሽን ሳይንስ የሶስተኛ ዲግሪን ደግሞ በናቹራል ላንጉጅ ፕሮሰሲንግ ወይም የቋንቋዎች ስራ ሂደት ያጠናውት። አሁን የምሰራው በአዲስ አበባ ዩኒቨርሲቲ በኮሌጅ ኦፍ ናቹራል ሳይንስ ስር በሚገኘው በኢንፎርሜሽን ሳይንስ ዲፓርትመንት እና ኢትዮጵያን ናራል ላንጉጅ ፕሮሰሲንግ ግሩፕ አባልና መስራች ነኝ። አመሰግናለሁ፣ እንግዶቼ ሶስታችሁንም። በዘመነ ኤአይ ከቋንቋ ጋር ተያይዘው የሚዘገቡ የቴክኖሎጂ ምርታዎችን በሌሎች መስኮችም ላይ ሊያስገኙ የሚችሏቸውን እድገት እና ጠቀሜታዎች እስካሁን የታዩትን ፈተናዎችም ጨምረን እንመለከታለን። የሥነ ምግባር ጉዳይም ይነሳል። እስኪ ከአጠቃላይ ጭብጥ እንደርደር። ለመሆኑ የሰው ሰራሽ አስተውሎት ኤአይ እና ቋንቋ በተዛመደ መልክ እስካሁን የተሰሩ ስራዎች ምንድን ናቸው መሰረታዊ የምትሏቸው ጎላ ጎላ ያሉትን በመመልከት ብንጀምር? ህሊና ካንቺን ጀምር። ቤዚክ ከምንላቸው ቋንቋ ፕሮሰሲንግ የሚጠቅሙ ቴክኖሎጂዎች ብንነሳ እንደ ማሽን ትራንስሌሽን ያም ማለት ከአንድ ቋንቋ ወደ ሌላ ቋንቋ በአውቶማቲክሊ ትርጉምን መስራት ሊሆን ይችላል። ስፒች ሬኮግኒሽን የምንለዋለ ድምፅን ወደ ጽሁፍ መቀየር ማለት ነው። እንደዚህ አይነት አፕሊኬሽኖችም አሉ። ሌሎችም ደግሞ ጥያቄዎችን ሰጥተን ለጥያቄዎች ደግሞ መልስን ጀነሬት የሚያደርጉ ሞዴሎችንም መስራት ይቻላል። ሶ ዳይቨርስ ነው በጣም ጃስት ሰዎች ላንጉጅን ፕሮሰስ በምናደርግበት ወይም ቋንቋን ፕሮሰስ የምናደርግበትን መንገድ ሊያግዙ የሚችሉ የተለያዩ ቴክኖሎጂዎች አሉ። በርካታ መስኮች ላይ ተጽዕኖ ማሳደር የሚችል በቋንቋ በራሱ ጠቀሜታ ብቻ ሳይሆን በሌሎች ቴክኖሎጂዎች ላይም በአንጻሩ ላቅ ያለ ጠቀሜታ ያለው መሆኑን መመልከት እንችላለን። አንድምታዎቹን እናያለን። እስኪ እናንተ በዚህ ሰዓት የምትሰሯቸውን ስራዎች ለመመልከት ደግሞ እንሞክር። በየዘርፉ ያሉትን አለፍ አለፍ እያልን እናነሳለን። ዶክተር ሰኢድ በኢትዮጵያ ቋንቋዎች ላይ እየሰራችኋቸው ያላችሁትን ስራዎች ብናስቀድም ይልቁንም ደግሞ ከአማርኛ ቋንቋ ጋር የተያያዙ በርካታ ስራዎች ከ2018-19 አንስቶ እየሰራችሁ መሆኑን የጥናት ወረቀቶቻችሁን የመመልከት እድል አግኝቻለሁ። እስኪ ንገሩን፣ ምንድን ነው በአሁኑ ሰዓት እየሰራችሁ ያላችሁት? ከማ ጋር ነው የምትሰሩት? በምን ደረጃ ላይ ይገኛሉ ስራዎቻችሁ? እሺ፣ አመሰግናለሁኝ። የኢትዮጵያ ቋንቋዎች ላይ በተለይ ናቹራል ላንጉጅ ፕሮሴሲንግ ወይም የተፈጥሮ ቋንቋን እሱን ፕሮሰስ ማድረግ በሚለው ዙሪያ ይመስለኛል 2018 2019 ጀምረን የተወሰኑ ግሩፖች ኮሚኒቲ አቋቁመን በእርግጥ በኢትዮጵያ ቋንቋዎች ላይ የኤአይ አርሌትድ የሆኑ ስራዎች መሰራት ከጀመሩ በጣም ቆይተዋል። ትልቁ ችግር የነበረው የተሰሩ ስራዎች ተበታትነው ነው ያሉት። አይ ቲንክ ይመስለኛል አብዛኛው ኢትዮጵያ ያሉ ዩኒቨርሲቲዎች ላይ ይሰራሉ ከዛ በአውሮፓ፣ በአሜሪካ፣ ቻይና እንደዚህ የተለያዩ ቦታ የተበታተነ ስራ ነበር እና እነዚህን በመልኩ በመልኩ አድርጎ ወጥ የሆነ ስራ የተሰራው ስራ ይሄ ነው ተብሎ ተቆጥሮ ጋፑን መለየት ላይ ነው። ክፍተት ያለው የተሰሩ ስራዎችንም ደግሞ ብቁ ማድረግ አለብን። አሁን ኤአይ ዘመኑ በጣም ፈጣን ነው። እኩል ተራምደን ስራዎችን ካልሰራን ካላጠራን ወደ ኋላ እንቀራለን። በሚል ነው በተለያዩ ዩኒቨርሲቲዎች ያሉትን ሪቻውት አድርገን ኢትዮኤን ኤልፒ የሚባል ኮሚኒቲ መሰረትን። ከዛን ጊዜ ጀምረን አልፎ አልፎ በየሳምንቱ አንዳንዴም ሲቆይ በወር ስድስት ወር እየተገናኘን ስራዎችን አሰስ እያደረግን ኢትዮጵያ ቋንቋዎች ላይ የሚሰሩ የተፈጥሮ ቋንቋዎችን ማጥናት ዙሪያ ስራዎች ሰርተናል። ለምሳሌ የቋንቋውን ስትራክቸር አንደርስታንድ ማድረግ ፓርቶ ስፒች ታገኝ ይባላል። ቅድም ህሊና ነካነካ እንዳደረገችው ጥያቄና መልስ ማሽን ትራንስሌሽን ወይም የትርጉም ስራዎችን ከአንዱ ቋንቋ ወደ አንዱ ቋንቋ ከአማርኛ ወደ እንግሊዝኛ ሊሆን ይችላል። አገቤት ያሉ ቋንቋዎችን ሊሆን ይችላል። ከዛ በተረፈ በተለይ ደግሞ አሁን ላይ በጣም አስቸጋሪ እየሆነ የመጣው ሶሻል ሚዲያ ላይ ያሉ ቴክስቶች ዝም ብለው ነው የሚለቀቁት እና እነሱንም ከቋንቋ አንጻር መጠናት አለባቸው። ለነሱ ተጠንተው መፍትሄ መገኘት አለበት። ሶሻል ሚዲያ ሞዴሬሽን ወይም ቁጥጥር አለው። ለሱ ሞዴሬት የሚደረገው በማሽን ለርኒንግ ሞዴል ተጠቅሞ ነው እና ሴንቲሜንት አናሊሲስ ወይም የጥላቻ ንግግሮችን ዲቴክት አድርጎ ካገኘ በኋላ መፍትሄ ለማምጣት በዚህ ተመሳሳይ ስራዎች ላይ እየሰራን ነው የምንገኘው። በተለይ አሁን በቅርቡ ደግሞ ቻት ጂፒቲ ዲፕሲክ ከመጡ ጀምሮ ያለውም እንደሱም ላይ መሰራት አለባቸው ብለን በተለይ አራቱ ኢትዮጵያ ቋንቋዎች አማርኛ፣ ኦሮሞኛ፣ ትግረኛ፣ ሶማለኛ ላይ እነዚህ ላይ ሞዴሎችን እየሰራን እያዘመን በመሳተፍ እንገኛለን። መልካም ወደ ዶክተር ሚካኤል ከመሻገሬ በፊት ዶክተር ሰይድ ኢትዮ ኤንኤልፒ ያሏቸው የሙያ አጋሮቹ ይመስሉኛል። ባጭሩ ማን እንደሆናችሁ ብትነግሩ ነው፣ በየትኛው ዩኒቨርሲቲ፣ በየትኛው ተቋማት ይገኛሉ ባለሙያዎቹ ኮሚኒቲዎቹ? ስንጀምረው የተወሰነ አዲስ አበባ ዩኒቨርሲቲ፣ ጣሊያን ላይ ነበሩን፣ እዚህ ጀርመን ያለን ነበር የጀመርነው። አሁን ላይ ግን ኦልሞስት በአለም ላይ ያሉ ዩኒቨርሲቲዎችን ኢትዮጵያም ያሉ የሚያካትት ዩኒቨርሲቲዎች ብቻ ሳይሆን የሪሰርች ኢንስቲትዩት ወይም የሪሰርች ድርጅት ውስጥ የሚሰሩ ኢንዱስትሪው ላይ ወይም ገበያው ላይ የሚሳተፉ ለምሳሌ ሶፍትዌር ማበልፀግ ላይ የሚሳተፉም አሉበት እና በሙያ ከመምህራን ሪሰርቸር እስከ ሶፍትዌር ዴቨሎፐር የሚሳተፉበት ሰፊ የሆነ ኮሚኒቲ ነው። አሁን ላይ እነ ዶክተር ሚካኤል ኢትዮጵያ ውስጥ እንደ አሶሲሽን እንደ ትልቅ አሶሲሽን ለማስመዝገብ ጥረት እያደረጉ ነው። በተመሳሳይ ሌሎች ከኢትዮጵያ ውጭ አሉ ሀገሮችም ላይ አስመዝግበ ነው ሰፊ ስራን ለመስራት እየተንቀሳቀስን ነው። መልካም። ዶክተር ሚካኤል ወደ እርስዎ ነው የምመጣው። ቀረብ አድርገን ለማየት ዶክተር ሰይድ እንዳስረዱት በአራት የኢትዮጵያ ቋንቋዎች ላይ ስራዎች እየተሰሩ መሆኑን ገልጸዋል። አማርኛ፣ ኦሮምኛ፣ ትግርኛ እና ሶማልኛ ላይ በተጨባጭ በአሁኑ ሰዓት ስራ ላይ የዋሉ ስራዎች በመተግበሪያ ሊሆን ይችላል። እናንተም ሆናችሁ ሌሎች የሙያ አጋሮቻቸው የሰሯቸው የሚታወቁ ጎልተው የሚታዩ ኤአይ ወይም የሰው ሰራሽ አስተውሎት ስራ ውጤቶች ካሉ ዋና ዋናዎቹ የሚጠቅሱልን። እሺ፣ መልካም በተለያየ ቦታ ላይ የተለያዩ አይነት የተለቀቁ ስራዎች አሉ። ለምሳሌ በአገር ውስጥ እንኳን እንደ ኢኒሺየቲቭ ተወስዶ የተሰራውን ስራ ከመጥቀስ አንጻር በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ዲስክሎስ የተደረገ ድምፀቶችን ወደ ጽሁፍ የሚቀይር ወይንም ቅድም እህቴ ህሊና የተናገረችው አውቶማቲክ ስፒች ሪኮግኒሽን የምንለው ወይንም ድምፅን ተቀብሎ ወደ ጽሁፍ የሚቀይሩ አይነት የተሰሩ ሲስተሞች አሉ። ያ ብቻ አይደለም፣ አገር ውስጥ በተለያየ መልኩ የተለያዩ አይነት ቱሎች በመበልጸግ ለተለያዩ አገልግሎቶች የሚውሉ አሉ። በአንድ የሚሆን በሌላ መልኩ እነዚህ የተለቀቁ ቱሎች በተለያየ ሰዎች የተለያየ ቦታ ላይ ያሉ ነገሮች ናቸውና እና ለምሳሌ አንዱን ከመጥቀስ አንጻር አሁን በቅርቡ በጉግል አፕስ ላይ የሚለቀቀው የእናቶች ከቅድመ ወሊድ እስከ ድህረ ወሊድ ድረስ መረጃዎችን በመጠየቅ መልስ ማግኘት የሚቻልበት የሐኪሚሽ የሚል ቱልም፣ የሚለቀቃለ። ያ ብቻ ሳይሆን በእጅግ በጣም ብዙ በኢትዮጵያ ቋንቋዎች ላይ የተሰሩ የተለያየ አይነት አፕሊኬሽኖች ወይንም ሶፍትዌሮች መልካም ሕሊና ወደ ዩናይትድ ስቴትስ ልመለስና በሰውና በኮምፒውተር ወይም በማሽን መካከል ያለውን ግንኙነት የሚመለከተው ቅድም የገለጽሽው በእንግሊዝኛው አጠራር ማሽን ለርኒንግ የሚባለው አንቺ በጥናትሽ ደግሞ እያጠናሽ ያለው የተፈጥሮ ቋንቋ ጥናት ላይም እየሰራሽ መሆኑን ጠቆም አድርገሽ ነበር። ለሰዎች እንደ በቀጥታ በእለት ተዕለት ከሚጠቀሟቸው ከመተግበሪያዎች ጋር ሊገናኝ ይችላል። ሊያመጣ ከሚችለው ለውጥ ጋር ማዛመድ ይቻላል። ምን እንደሆኑ ብታስረጅን። ሬት ይሄ ሂዩማን ሰንተርድ ኤ አይ ላይ ስለሆነ የምሰራው ትንሽ ኬርፉል ነኝ። ላይክ እንደ ሰው ማድረግ ምናምን የሚሉትን አነጋገር አጠቃቀሙ እንትኖች እነሱ ላይ ትንሽ እጠነቀቃለሁ። እኔ ማያቸው እንዴት ነው ማሽን ለርኒንግ ቱሎች መሳሪያዎች ናቸው፣ በዕለት ተዕለት እንቅስቃሴያችን ላይ ብናደርጋቸውን ነግ ተግባራት ሊያቀሉንን የሚችሉ አድርገን ማየት እንችላለን ብዬ ነው የማስበው። እና ማሽን ለርኒንግ ማለት ምንድን ነው? አብዛኛውን ጊዜ ከትልቅ ዳታ ሴቶች በመነሳት ወይም ከትልቅ ዳታ ሴት በአማርኛ ቆባሽን። ለምሳሌ ላስረዳ። አሁን ለምሳሌ ቅድም ያነሳነውን አንድ አፕሊኬሽን ብናይ የማሽን ትራንስሌሽን ወይም ማሽን ለርኒንግን በመጠቀም ከአንድ ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ የሚለውን ብናይ እንዴት ነው ያ የሚሰራው? መጀመሪያ ዳታ ሴት ወይም መረጃ እናዘጋጃለን። ያ መረጃ ምንድን ነው? በእንግሊዝኛ የተወሰኑ የሆኑ ያክል ሴንቴንሶች ይኖሩናል፣ ወይም አረፍተ ነገሮች የነዛ ትርጓሜ ደግሞ በሰው የተተረጎመ በአማርኛ ትይዩ የሆነ ዳታ ሴት እናዘጋጃለን ማለት ነው። ከዛ ሞዴላችንን የምናስተምረው ምንድን ነው? የእንግሊዝኛውን ዳታ ስንሰጥፍ የአማርኛ ትርጓሜው ይሄ ነው የሚለውን ትሬን እናደርገዋለን ማለት ነው። በዛ ሰዓት ቃላቶቹ ይሄኛውን የእንግሊዝኛ ቃል ሳይ ወደዚኛው አማርኛ ቃል መተርጎም አለብኝ የሚለውን እንዲማር እናደርገዋለን። ከዛ በኋላ አዲስ ዳታ ሴት በምናመጣበት ጊዜ ወይም ደግሞ ሰዎች ያንን ሞዴል በሚጠቀሙበት ጊዜ ካየው ፓተን ወይም ከተረዳው ከተማረው ፓተን አካሄድ እንበለው፣ ቀደም ሲል የነበረውን መሰረት አድርጎ ወደሚቀጥለው የራሱን እያከለ ይሄዳል። ትክክል። ምሳሌዎችን እንሰጠዋለን። ያንን ምሳሌ በመንተራስ አዲስ ነገር ስናመጣ በዛ በምናስተምረው ሰዓት ትሬን በምናደርገው ሰዓት ያያቸውን ፓተርኖች ሪፒት ለማድረግ ይሞክራል ለማለት። ከዛም በኋላ እኛ ኢቫሉዌት በምናደርግ ጊዜ የተለያዩ መለኪያ መመዘኛ መንገዶች አሉ። ከነዛ ውስጥ አንዱ ደግሞ ራሳችን ቁጭ ብለን ኢቫሉዌት ማድረግ ሴንቴንሶቹን እያየን አረፍተ ነገሮቹን እያየን በሰው ምን ያክል አንደርስታንደብል ነው፣ ምን ያክል መረዳት እንችላለን፣ ከማሽኑ የሚወጣውን አውትፑት የሚለውን ለመረዳት መሞከር ማለት ነው። ሶ አብዛኛው የማሽን ለርኒንግ ወይም ይሄ የሰው ሰራሽ አስተውሎት ፓይፕላይን የሚመስለው ይሄንን ነው። ዳታ ሴቶች እናዘጋጃለን፣ እንደ ምሳሌ የምንጠቀምበት ሞዴላችንን ትሬን እናደርጋለን እዛ ላይ ከዛን አውትፑቱን ደግሞ ኢቫሉዌት እናደርጋለን ማለት ነው። መልካም ህሊና በስራ ምክንያት ሳንጨርስ ለምትለይን አንቺ ጋር ልቆይና፣ አንድ ሁለት ጥያቄዎች ላከታተል። አንደኛው ቀደም ብለሽ ጀምር ያደረግሽው የትርጉም አሰራርን የሚመለከተው በተለይ በኢትዮጵያ ቋንቋዎች መልከት ለማድረግ እድል ያገኘሁት የአማርኛ ትርጓሚዎችን ነው። ጉግል የብዙ ቋንቋዎች እንደሚያደርገው ይተረጉማል። ገና በጣም ያላደገ ደረጃ ነው ያለው። ትርጉሙ ስሜት ላይ ሰጥ ይችላል። አንዳንዱ ነገሮች የሚመስሉ ቃላት ይወስዳል። መሰረት ያደረጋቸው ነገሮች በአንድ መንገድ የሚገለጹትን ለሁሉም ያደረገው ወይም ለሌላም ሲወስዶ እናያለን። ገና ይመስላል፣ ብዙ የገፋ አይደለም በአንጻሩ ደግሞ ቅድም አንስተሸዋል ይህንን የድምፅን ማየት ለይቶ፣ አሁን በስልካችን የምናውቀው እንግዲህ በምዕራቡ ዓለም በስፋት ጥቅም ላይ እየዋለ ነው። ኢትዮጵያም ስራ ላይ ያለ ይመስለኛል። ዘመናዊ ስልኮች ላይ እነ ሲሪ እነ የቤት ውስጥ የምንጠቀምባቸው አሌክሳ፣ የጉግል አሲስታንት የሚባለው ረዳት እነኚህ በእንግሊዘኛ ቋንቋ በጣም በዳበረ ደረጃ በትክክል የዕለት ተዕለት አገልግሎት ውስጥ መዋል የቻሉበት ደረጃ ደርሰዋል። በኢትዮጵያ ቋንቋዎች የቱን ያህል ቅድም ትርጉሙን አንስተናል። ትርጉሙን አያይዘሽ የቱን ያህል ቀልጥፎ ትርጉም ያለው ጠቀሜታ ላይ መዋል የሚችል ይመስልሻል? ምንስ ነው እንደ እንቅፋት የሚታየው? ጥሩ። እኛ የምንቸገረው በኢትዮ ኤንኤልፒም አጠቃላይ በአብዛኛው የአፍሪካ ቋንቋዎች ላይ የምንቸገረው ምንድን ነው? እነዚህ ሞዴሎች በተለይ አሁን ላይ ያሉት ሞዴሎቹ ራሳቸው በጣም ትልልቅ ናቸው። ያም ማለት እነዛን ሞዴሎች ለማስተማር ብዙ ዳታ ሴት ያስፈልገናል ማለት ነው። እነዛ ቅድም ያወራናቸው ምሳሌዎች በጣም በትልቅ መጠን ያ ደግሞ የለንም። ያ የሌለንም ምክንያት ያው አንደኛ በጣም ኢኮኖሚካሊ ዲማንዲንግ ነው፣ እንደዚህ አይነት ዳታ ሴቶችን ክሬኤት ለማድረግ። አብዛኛውን ጊዜ ደግሞ እነዚህ በተለይ ኦፕን ሶርስ ተደርገው የሚለቀቁ ሞዴሎች ትሬን የሚደረጉት ኢንተርኔት ላይ ካለ ዳታ ሴት በመጠቀም ነው እና የእኛ ቋንቋዎች ደግሞ ኢንተርኔት ላይ ሪፕሬዘንትድ አይደሉም በተለያዩ ባሪየሮች ምክንያት ማለት በዛ ምክንያት ሮበስት የሆኑ ሞዴሎች ያሉንም እንዳልከው ማሽን ትራንስሌሽንን ብንመለከት ከዚህ በፊት ኢትዮኤንኤልፒ ላይ አንዴ ብዙ ማሽን ትራንስሌሽን ላይ የሰራናቸው ስራዎች አሉ። አክቹዋሊ ግን አንዱን ለማንሳት የጀንደር ባያዝ ወይም ደግሞ ጾታ ላይ የተለያየ ፐርፎርማንስ ማምጣት ያ ማለት ዶክተርስ ካሚንግ የሚል እንግሊዝኛ ሴንቴንስ ብንሰጠው ትራንስሌሽን ሞዴሉ ዶክተሩ እየመጣ ነው እንጂ ዶክተሯ እየመጣች ነው አይለም። ነርስ ስ ካሚንግ ብንለው ደግሞ ነርሷ እየመጣች ነው እንጂ ነርሱ እየመጣ ነው አይለንም። እና እንደ አይነት በያዞችንም እናያለን። ማሽን ትራንስሌሽን ሞዴሎች ላይ ለኛ ቋንቋ ማለት ነው። የተለመዱ ነገር ግን ትክክለኛ ያልሆኑ በአንድ መንገድ ብቻ ነገሮችን የማየት አዝማሚያ። አዎ ትክክል። ሶ ወይ በጣም ቀጥታ በጣም ሊትራሊ ይሆናል። አሁን ለምሳሌ አንድ ከኔ ከራሴ ስተዲ እህል ውሃችን አለቀ የሚል ሴንቴንስ ትራንስሌት ማድረግ ፈልገው አንድ የጥናት ፓርቲሲፓንቴ ዊ ራን አውት ኦፍ ግሬን ኤንድ ዋተር ሊትራሊ ነው ወደ እንግሊዝኛ ትራንስሌት ያደረገው እና እንደዚህ አይነት ኢሹዎችን እናያለን። ካልቸራል ኢሹዎችን እናያለን። ፆታ ላይ ደግሞ ስንመጣ ቅድም እንዳልኩት ዶክተር ከሆነ ሁሌ ወንድ ነው፣ ነርስ ከሆነች ሁሌ ሴት ናት። አብዛኛውን ነገር ወደ ወንድ ፆታ የማድላት ነገር እንደዚህ አይነት ኢቫሉዌሽንም ሰርተናል እና በእኛ ቋንቋ የምንቸገረው እንግዲህ ዳታ ሴት ነው። የፆታን ጉዳይ በዚህ ውይይት ራሱ አንቺነሽ የሴቶችን እይታን ብለው ማምጣት እንድንችል የሚጋብዝ ነው። ግን ሳትለየኝ አንድ የመጨረሻ ጥያቄ ልጠየቅ በኋላ ላይ በዶክተር ሰይድ እና በዶክተር ሚካኤል ገፋ አድርገን እንሄድበታለን። ቋንቋ ውጪ ለምሳሌ የኤአይ ተጽዕኖ አሉታዊ ሆኖ የሚታይባቸው በስጋትም ደረጃ የሚታዩ አሉ። የስነ ምግባር ጥያቄዎች አሉ። እንግዲህ ሕይወታችንን ከመሰረቱ ይቀይራል የሚባል ቴክኖሎጂ እጅግ በቀለጠፈ ፍጥነት አጠገባችን ደርሷል። በቋንቋም በባህልም በቴክኖሎጂም ገዳቢ ነገሮች ቢኖሩም ፈጥኖ ሌሎችንም ማህበረሰቦች መድረሱ አይቀርምና ምንድን ነው እንደ ስጋት የሚታይ? እንዲሁም በተጓዳኙ የሚሰሩት ሰዎች ኃላፊነት ሊወስዱ ይገባል። የምታያቸው ካለ ምናልባት ስነ ምግባር የምትለን ትንሽ ዲፋይን ታደርግልኛል። በኃላፊነት መስራት ይጠይቃል። የውድድርና አሽቅድድም መንፈስ ያለበት ቀድሞ ማውጣት ያለበት እኔ ብተው ሌላው ይቀድመኛል በሚል ጥያቄ ውስጥ መግባት ያለባቸው ብዙ ነገሮች ታልፈው እንደሚኬድ ነው እንደ ስጋት የሚታየው። ከቋንቋ ጋር በቀጥታ ባላገናኘውም እነኚህ ስጋቶች ጎልተው የሚታወቁ ናቸው እና በስራ ውስጥ በጥናት ውስጥ ያየሻቸው እነኚህ ነገሮች ከወዲሁ መጤን መታየት አለባቸው። ምትዩ ካለ ቀደም ብለን ካነሳናቸው ስጋቶች ጋር ብታዛምጅ ሶ የእኔ ሪሰርች ላይ ቤዝ በማድረግ እንግዲህ ብዙ መማነበው እዛም አካባቢ ስለሆነ ማለት ነው። የሚታየኝ ስጋት ምንድን ነው? እነዚህ አሁን ላይ ለተለያዩ ግሩፖች ወይም ለተለያዩ የማህበረሰብ ክፍል የተለያየ የሆነ ፐርፎርማንስ መኖራቸው እነዚህ ሞዴሎች በጊዜ ሂደት የተወሰኑ ማህበረሰቦችን ትተናቸው ወይም ደግሞ ለእነሱ የማይሰሩ ቱሎችን ብቻ ይዘን ነው የምንሄደው የሚል ስጋት ነው ያለኝ። ሶ በቋንቋ ደረጃ ብናይ እስካሁን ድረስ ያወራ ነው ማለት ነው ለሴቶች የተለየ ፐርፎርማንስ መኖሩ ኢቨን በላንጉጅ ሌቭል ለእንግሊዝኛ ስፒች ሬኮግኒሽን የሚሰ የሚሰራውን እና ለአማርኛ የሚሰራውን ስና ያለው ፐርፎርማንስ የመስራት አቅሙን ነው እየገለጽ ያለችው እንደተረዳት። ትክክል? አዎ። ሶ እነዛ ነገሮች ከጊዜ በኋላ ጭራሽ ለአማርኛ በቃ ዳታ ሴት ስለሌለን አንሰራም የምንልበት ሌቭል እንዳንደርስ እፈራለሁ። በሌላ የኤአይ ዘርፎች ደግሞ ምናልባት ኮምፒውተር ቪዥን ላይ ብንመጣ እንደ ዶክተር አበባ ብርሃኔ እነ ዶክተር ትምኒት ገብሩ ብዙ የሰሯቸው ስራዎች አሉ። አሁን ለምሳሌ ፌሻል ሬኮግኒሽን ጥቁር ቆዳ ላላቸው ሰዎች ሌስ ፐርፎርም ያደርጋል ወይም እነሱን መለየት ያቀተዋል ቨርስስ ነጭ ነው የምንለው ወይም ቀይ ቆዳ ያለውን ሰው ደግሞ በተለየ በተሻለ መልኩ ሬኮግናይዝ ማድረግ ይችላል። እና እነዚህ ዳውንስትሪም ደግሞ እንዴት ነው በቲዮሪ ደረጃ ብቻ ሳይሆን ሰዎችን በስህተት ያልፈጸሙትን ወንጀል ፈጽማችኋል ብሎ በፌሻል ሬኮግኒሽን መያዝ፣ ቦርደሮች ላይ እንደዚህ አይነት ቴክኖሎጂዎችን መጠቀም የመሳሰሉት ዳይሬክትሊ ኮሚኒቲው ጋር ኢንተራክት በሚያደርጉበት ሰዓት እነዚህ ቱሎች ለተለያየ የማህበረሰብ ክፍል ያለ የብቃት ዲፍረንስ ማቴሪያላይዝ አድርገው ደግሞ የሰዎችን ህይወት በቀጥታ ኢምፓክት ሲያደርጉ እናያለን እና እኔ የሚታየኝ ስጋት ይሄ ነው። ባጭሩ ልትመልሽ የምችው የመጨረሻ ጥያቄ ልጠየቅ በተስፋው ሊያመጣ የሚችላቸው ለውጦች በብዙ መንገድ ህይወትን ይቀይራል ተብሎ ተስፋ ተጥሎበታል። ከህክምና ሳይንስ እስከ ቋንቋና ቀደም ብለን የምናነሳቸው የሰው ልጅን የዕለት ተዕለት ህይወት በአዎንታዊ መንገድ ሊቀይር ይችላል ተብሎ ብዙ ተስፋ ተጥሎበታል። በኢትዮጵያ ሁኔታ ዛሬ ካሉ ፈተናዎች ከአንዳንድ ችግሮች ጋር የምታዛምጁ ተስፋ የምታደርጊው በዓለም አቀፍ ደረጃም ያሉ እንዲሁ በተለየ ስሜት የሚኮረኩርሽ ነገር ካለ የመጨረሻ ነጥብ እናድርገው። ሶ ተስፋ የማደርገው እኔ ምንድን ነው ይሄ ኮሚኒቲ ሴንተርድ የሆነ ወይም ማህበረሰብ ተኮር የሆነ ዲዛይን ቢኖረን ለነዚህ ቱሎች ማለት ነው። ሶ ዳታ ሴት ከመሰብሰብ ቅድም ያልኳቸውን ምሳሌዎች ከመሰብሰብ ሊሆን ይችላል። በራሳችንም አሁን እንደ ኢትዮ ኔልፒም የተወሰኑ ስራዎች አሉን ምን አይነት ስታንዳርዶችን ነው ቋንቋዎቻችን ላይ እያሳረፍን ያለ ነው? እንዴት አድርገ ነው ቋንቋዎቹን እየቀየርን ያለ ነው? ለነዚህ መሳሪያዎች እንዲመቹ ለማድረግ ብለን የምናደርጋቸው ኤዲቶች አሉ እና እነሱ ላይም በሞር ፎከስ አድርገን በመስራት የተለያየ አይነት አሁን አማርኛን ብናይ ለምሳሌ ብዙ ዳይሌክቶች አሉት አይደለ? የተለያየ አይነት ተናጋሪዎች አሉት እና ለሁሉም እንዲሰራ ለማድረግ ማህበረሰብ ተኮር የሆነ ዲዛይን ላይ ፎከስ ብናደርግ ብዙ ፖቴንሻል ያለው ፊልድ ነው ብዬ አስባለሁ። መልካም ተስፋ አደርጋለሁ። የዕለት ተዕለት ህይወት ውስጥ ህይወትን በማሳምሩ የሚያደርገውንም አስተዋጽኦ የምንመለከትበት ውይይት እንደሚኖረን ተስፋ አድርጋለሁ። ሊና ሀይሉ፣ ለጊዜሽ አመሰግናለሁ። እሺ፣ እኔማ አመሰግናለሁ። እንግዶቼ ወደ እናንተ ልመለስ ነው። ህሊና አስቸኳይ ነገር መቶ አቋርጣ መሄድ ስለነበረባት ብዙ ተከታታይ ጥያቄዎችን እሷ ጋ ነው የቆየሁት። ወደኋላ መለስ ብለንም አንዳንድ ሀሳቦች እንድትመለከቱ ፈልጋለሁ። ዶክተር ሰይድ ወደ እርስዎ ልመለስና እንደ ፈተና የሚታዩትን በስራችሁ የቋንቋ ና የሰው ሰራሽ አስተውሎት ክህሎትን በመጠቀም ቀደም ብላችሁ በርካታ እየተሞከሩ ያሉ ነገሮችን አንስታችኋል። ባያችሁት ሂደት ውስጥ እንደ ፈተና የታያችሁ ነገር ምንድን ነው? እንደ ጉድለት የምታዩት ምናልባት እነኝ ችግሮች ቢቀረፉ ፈጠን ብሎ የተሻለ ውጤት ማግኘት ይቻላል። በጣም ባደጉ ቋንቋዎች ወይም ማህበረሰቦች ውስጥ የምናያቸውን አይነት ስራዎች ለቋንቋው ተናጋሪ በተለይ የኢትዮጵያ ቋንቋዎች ነው እያነሳ ነው ያለው እና በነ ቋንቋዎች ተናጋሪዎች ዘንድም እነ ጠቀሜታዎች ሊገኙ ይችላሉ። እነኚህ ችግሮች ግን መቀረፍ አለባቸው የምትሉትን ቢያነሱልን። ውድ የራዲዮ መጽሔት ተከታታዮች፣ የሰው ሠራሽ አስተውሎት ፋይዳና አንድምታ በሚል ርዕስ ከሦስቱ እንግዶቻችን ጋር የጀመርነውን ወግ ነው የተከታተላችሁት። ወጋችን አልተቋጨም። ለቀሪው ውይይት ሦስቱ እንግዶቻችን ቆየት ብለው ይመለሳሉ። ኩራትና ክብሯንም በቀደመው የራዲዮ መጽሔት ቅንብር ያስተዋወቅናቸው እንግዳ ናቸው። ተከታዩ የመጀመሪያው የአለማያ ዩኒቨርሲቲ መምህር ናቸው። የዛሬ ሀምሳ ዓመት ግድም አለማያ ከኮሌጅነት ወደ ዩኒቨርሲቲ ባደገበት ወቅት የመጀመሪያው ፕሬዚዳንት ሆነውም አገልግለዋል። ዛሬ በዩናይትድ ስቴትስ ኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆኑት የቀድሞው መምህር ዶክተር ደጀኔ መኮንን ግለ ታሪካቸውን ጨምሮ የሁለት መጽሐፍት ደራሲም ናቸው። ለቅምሻ ባሰማናችሁ ምጥን ዝግጅት እልባት ካደረግንበት ጥያቄ ነው የምንነሳው። ዶክተር ደጀኔ ያን ጊዜ ወደ ኋላ ተመልሶ ለሚያጠና ሰው እርሶን፣ ለመሰለ ደሞ በዛ ታሪክ ውስጥ ላለፈ ሰው ይሄ ጥያቄ ቅርብ ይመስለኛል። ከአርባ ዓመትና ከአምሳ ዓመት በፊት ብዙ ህዝቡ በግብርና ላይ የተሰማራ አገር፣ ብዙ የቴክኖሎጂና ዘመናዊ ምርቶች የሌለበት አገር፣ የግብርናው መሰረት መጠናከር ወሳኝ ነው በሚል ግብርና ላይ ትኩረት ያደረገ ግን ከልማድ ይልቅ የግብርና ሳይንስ እንዲጠና ወጣቶች ትምህርት ፍለጋ ሀገር ውጪ ሀገር ውስጥ የሚማሩበት አይነት አለማ ዩኒቨርሲቲ በጣም ጠንካራ ከሚባሉት ዩኒቨርሲቲዎች አንዱ እንደነበር ታሪኩ ያስረዳል። ለምን ያ መሰረት አልረዳውም ወደፊት ለመግፋት? እርሶስ ከሚያውቁት በተማሪነት በመምህርነት በዩኒቨርሲቲ ፕሬዚዳንትነት ያገለገሉበት ነውና፣ ልክ ነው ትልቁ መሰረቱን ጥሎ ብዙ ነገሮችን ደግሞ በተግባር ፈጽሞ የሄደበት ሁኔታ እንዴት ነው? አለማያ አለማያ ዩኒቨርሲቲ ሲመሰረት ሚኒስትሪ ኦፍ አግሪካልቸር ወይም ደግሞ ግብርና ሚኒስቴር ነበረ። ሆኖም ግን ብዙ ነገሮችን አልነበሩትም። አለማያ ያን ጊዜ በሚመሰረትበት ጊዜ ቲችንግ ሪሰርች ኤንድ ኤክስቴንሽን በሶስት እንትን ነበረ የተመሰረተው ፒለርስ ነበሩት። አንደኛው የማስተማር ሁለተኛው የምርምር፣ ሶስተኛው የስርጭት። ትምህርቱን በሚያስተምርበት ጊዜ ምርምርንም በተጓዳኝ እንዲካሄድ እያደረገ ከግብርና ሚኒስቴር ጋር ደግሞ ጽኑ የሆነ ግንኙነት በመፍጠር የተወሰነ አመት ይህንን ሁኔታዎች አካሄደ። በኋላ ስርጭት የሚለው ለምሳሌ ግብርና ለገበሬዎች ሊያዳርስ የሚችለው ነገር ምን አለ በኤክስቴንሽን የሚለውን እሱን ያንን ዲፓርትመንት ግብርና ሚኒስቴር እንዲመሰረት አድርጎ ያንን ወደ ግብርና አስተላለፈ። ምርምር የሚለው ደግሞ እንደገና የግብርና ሚኒስቴር በግብርና በምርምር ተጠናክሮ እንዲሄድ የግብርና ምርምር ኢንስቲትዩት እንዲመሰረት ተደርጎ የምርምሩን አካል ወደዛ ተላለፈ። ይሄ ሲሆን ሳለ ደግሞ አለማ ትምህርቱን በሚያካሄድበት ጊዜ ምርምርን ያካሂዳል። በስርጭትም ደግሞ አብሮ ከግብርና ጋር በመገናኘት ብዙ ነገሮች ያደርጋል። እርግጥ ብዙ ጥሩ ሁኔታዎች ተገኝተዋል። በተለይ አንዳንድ ምሩቃን ወጥተው በተለይ አግሮ ኢንዱስትሪያል የሚለው በኢንዱስትሪ ውስጥ ተሰማርተው እንደ አምባሽ የተባለ የጥጥ ፋብሪካ በተለይ በዝቅተኛው አዋሽ እሱን ሁሉ መስረተው ብዙ ጥሩ ውጤቶችን አሳይተው ነበር። ስለዚህ አለማ በዚህ እንትኑ ብዙ ነገሮችን አድርጓል። በአሁኑ ጊዜ አለማ በጣም ትልቅ ግዙፍ ሆኗል። የጤና ክፍል አለው፣ የኤጁኬሽን ክፍል አለው፣ የእንትን ብዙ ነገሮች አሉት። ነገር ግን በግብርናው ኤክሰለንሱን በተለይ መቀጠል አለበት የሚል ከፍተኛ እንትን አለን። እኛም የምንገጥላቸው ናቸው። እነሱም ደግሞ ይህንን እንዲያካሂዱ እየተደረገ ነው። ዶክተር ደጀኔ እርስዎ ፕሬዚደንት በሆኑበት ጊዜ ብቻ ሳይሆን ምናልባትም ይሄ ጥያቄ ቀደም ብሎ ለመጀመሪያ ዲግሪዎ በተማሩበት ዘመን የነበረ ሁኔታ ሊሆን ይችላል። ንምጠይቆት በዛ ጊዜ የነበሩ ሰዎች እንዲሁ ሲያወሩ እንደምንሰማው አዳሪ ትምህርት ቤት ነበርና ተማሪዎች በምን አይነት እያዙ እንደነበረ እንደ አመጋገባችሁ እዛው ከብት እርባታ ነገርም ነበር ይመስለኛል ዶሮ እርባታም ነገር እንደዛ ሰማለሁኝ። እና እንዴት ነበር አያያዙ? ውስቲ ያጫወቱን ትዝታውን በጣም በጣም እሱ ላይ በተለይ ቆንጅት ሁኔታው የነበረው ይህ ነው የሚባል አይደለም። በእውነቱ እንደሆነ እርግጥ አሁን እንዳልሽው አለማዬ የዶሮ ርቢ ክፍል አለው፣ የወተት ከብቶች ክፍል አለው፣ የ ስጋ ከብቶች ክፍል አለው፣ እንትን ሆርቲካልቸር የፍራፍሬ እና አተክልት ክፍል አለው፣ የአግሮኖሚ ክፍል አለው። ብዙ ናቸው። ከእነዚህ ውጤቶች ሁሉ ደግሞ በብዛት ወደ ተማሪዎች እየመጣ ተማሪዎችን በምግብም ሆነ ብዙ ነገር የሚረዳ ነበር። ወተት ለምሳሌ ልክ እንደ ውሃ በቧንቧ እየተቀዳ ነበረ ይጠጣ የነበረውን። በቧንቧ ነው ውሃ ወተት የምጠጡት እያሉት፣ በተለይ አዲስ አበባ ካሉት ኮሌጆች ጋር የስፖርት ውድድር ሲኖራት እንዴት ከእናንተ ጋር እንችላለን እናንተ የጥጃ ስጋ እየበላችሁና ወተት በቧንቧ እየጠጣችሁ ይሉን ነበረ ደግሞ በከፍተኛ ውጤት እያሸነፍን በጥሩ ቻንስለርስ ሜዳል እያሸነፍ ይዘን እንመጣ ነበረ። በእውነቱ እንደሆነ ያ ወቅት በጣም የተለየ ነው። በተማሪነት አልፌበታለሁ። ከዚያም በኋላ በመምራት በምኖርበት ጊዜ በጣም የተለየ ሁኔታ ተፈጥሯል። በእውነቱ እንደሆነ ያኛው የተለየ ነበረ። ምናልባት እንግዲህ ኦክላሃማ ዩኒቨርሲቲ በሚያደርገው ሁኔታ ሁሉ ልዩ ሊሆን ችሏል። ይባል ይችል ይሆናል እና እንደዚህ ነበረ። ቆንጅት ዶክተር ደጀኔ የእርስዎን ታሪኮች መለስ ብሎ መልከት ላደረገ ቀደም ብለን በመግቢያችን ያስተዋወቅ ናቸው ሁለት መጽሐፎች ያገኛል። አንዱ ግን ለታሪኮን የሚመለከት ነው። ሌላኛው ሙያዊ የሆነው አግሪካልቸር ኤንድ ፋርሚንግ ኢትዮጵያን ፐርስፔክቲቭ ግብርናና እርሻ የኢትዮጵያውያን ምልከታ የሚል ይዘት ያለው በግብርና በተፈጥሮ ኢትዮጵያ ያላትንም አቅምና የተፈጥሮ አካባቢ ሁኔታ የሚያካትት ነው። እስኪ መጽሐፉን ለመጽሐፍ ምክንያት ከሆነዎት እና አለ ካሉት ከዚያ የተፈጥሮ እምቅ አቅም ጋር የሚያዛምዷቸውን ቁም ነገሮች ለአድማጮች ቢያጋሩ። እሺ፣ አሉላ እንግዲህ በተለይ ስለ ራሴ ባዮግራፊውም ደግሞ ስለ ግን የሚመለከት መቶ ሰላሳ አንድ ገጽ ያላት አንድ ውፍን ትንሽ ብያለሁ። ሁለተኛው አግሪካልቸራል ፋርሚንግ ኢትዮጵያን ፐርስፔክቲቭ ልክ እንዳልከው በኢትዮጵያ ምልከታ ግብርናና ምርት ማምረት እንዴት ናቸው የሚለውን ሁለት መቶ ዘጠና ሰባት ገጽ ያለው መጽሐፍ ነው። እሱን ለመጽሐፍ ያነሳሳኝ አንዱ ትልቁ ነገር በእውነቱ እንደሆነ አባቴ ለእኔ ሞዴሌ ነው። አባቴ ገበሬ ነበረ። እዛ በሚያርስበት ጊዜ የተለያዩ ዘሮችን ያመርታል ስንዴ ብቻ ከሶስት የማያንሱ የተለያዩ ዝርያ ይገርመኝ ነበረ። ገርስም እንደዚሁ የተለያዩ የተለያዩ ጥራጥሬ እና ብዙ ነገሮችን ያመርት ነበረ። የእንስሳት ክፍል አለ። የኢትዮጵያ ግብርና ሚክስድ ፋርሚንግ ይባላል። ይሄ ሁለቱንም በአንድነት የእንስሳት ተዋጽኦና እንዲሁም ደግሞ የእጽዋትና ሌሎችን በተለይ አንድነትን አድርጎ የሚሄደው ይሄንን ሁሉ ስመለከት የአባቴን እንትን ከስር ጀምሮ ሳይ ደግሞ ግብርናንም ላጠና እናንትን ያልኩት ከሱ እይታ ጀምሬ ነው። ከፍተኛ ሀይስኩል የተማርኩት በግብርና ነው። ኮሌጅ የተማርኩት በግብርና ነው። ከዛም በኋላ እዚህ ድህረ ምረቃ ሁሉ በየተለየ ሁኔታ ቢሆንም ጀነቲክስ ብሪዲንግ ምናምን እያለ ቢሆንም በግብርና ነው። ስለዚህ በእውነቱ እንደሆነ መሰረቱ እሱ ነበረ። ይህንን ስመለከት ግብርና ደግሞ ምን ያህል ለኢትዮጵያ ወሳኝ እንደሆነ ግብርና በተለያዩ ሁኔታዎች የሚመረተው በገበሬዎች በአካባቢው በቀላል በማረሻ በበሬዎች የሚሳብ ሆ ፋርሚንግ ተብሎ በሚባለው ነው። ይሄ ሁሉ እንዴት ነው የሚሆነው የሚለውን ስመለከት ኢትዮጵያ ውስጥ በአጠቃላይ እንዲሁ በአባባል ደጋ፣ ቆላ እና ወይናደጋ ተብሎ በሶስት እንትኖች ይወሰዳሉ። ነገር ግን ጠቅለል ባለ ሁኔታ ተጠንቶ በተለይ በኢትዮጵያን ዶክተር ሳምሬ ነፍሱን ይማረው እሱ በተለይ ትልቅ ጥናት አድርጎ ባወጣው ላይ አስራ ስምንት ሜጀር አግሮኢኮሎጂካል ዞን ወይም ስነ ምህዳር እና ከአርባ የማያንሱ ማይነር ምህዳሮች አሉ። ስለዚህ ለግብርና በተለያየ ሁኔታ ተስማሚ የሆኑ በከፍታ ቦታ ላይ ደግሞ ዝቅተኛ ቦታ ላይ እና በሚዲየም በመካከለኛ ቦታ ላይ ሁሉ የሚመረቱ የተለያዩ እንትኖች አሉ። እነዚህን ሁሉ እንዴት ነው ያሉትን፣ እንዴት ነው የምናመርተው፣ እንዴት ነው ለህብረተሰቡ ውስጥ የሚደርሰው የሚለውን በመመልከት በተለያዩ ሁኔታዎች አይቼ በአስር ምዕራብ፣ ወይም ደግሞ ቴን ቻፕተር በእጽዋት በእንስሳት ሀይ ቫሊ ክሮስ የምደቦ ከፍተኛ ዋጋ ባላቸው ክሮፖች እነዚሁም ደግሞ በተለይ ሸንኮራ ገዳ፣ ጥጥ፣ ቡና እንዲሁም ደግሞ እርግጥ ጫት የሚባለው የተወሰነ እንትንም ነበረው። ነገር ግን የራሱ ደግሞ ጎጂ ክፍልም አለው። እነዚህን ሁኔታዎች ሁሉ በማድረግ በአንድነት አይቼ በተለይ በቶኦናይን ዛ ጡረታ ወጥቼ መጥቼ እዚህ ስቀመጥ ባሉኝ ልምዶችና የምርምር ውጤትም እንዲሁ እንዴት ነው ማቀርበው ብዬ ይህንም በመመልከት ነው እንግዲህ እነዚህን ሁለቱን ልጽፈ ይቻልኩ። ዶክተር ደጀኔ በእርሶ ዘመን ከነበሩ እንግዲህ የነጠራችሁ የግብርና ባለሙያዎች አዋቂዎች መካከል በርከት ያሉ እዚህ ሀገር በየስፍራው እንዳሉ ይታወቃል በሌላም የዓለም አካባቢ ይኖራሉ የምትገናኙበት መድረክ አላችሁ እንደ ማህበር የመሰለ እኔ እንግዲህ እዚህ ሀገር እስከ ጡረታ ጊዜ ድረስ በሙሉ ኢትዮጵያ ውስጥ ነው የሰራሁት። በአለማ ከኮሌጅ አንስቶ እስከ ዩኒቨርሲቲ ድረስ ባለው ጊዜ በምርምር እና በማስተማር በተለያዩ ሁኔታዎች በማገልገል ለሀያ አመት ሰርቻለሁ። ከዚያ በኋላ ከወጣሁ በኋላ በምርት ዴቨሎፕመንት በሚባለው በአለም አቀፍ የምግብ ድርጅት ኤፍኤኦ እንዲሁም ደግሞ በአየርላንድ ኤምባሲ የልማት ድርጅት ሲኒየር አድቫይዘር ሆኜ ለአስራ ሰባት አመት ሰርቻለሁ። እዚህ ሀገርም ብዙ አሉ። እኔ እንግዲህ ከቶና ጀምሬ ነው እዚህ የመጣሁት እንዳልኩት። ከዛም በፊትም ሆዬ እዚህ ያሉትን አውቃቸዋለሁ። በተለይ እዚሁ ኮሎራዶ እንኳን ሰባት ነው ስድስት የሚሆኑ የአለማ ግራጅቶች በፒኤችዲ ሌቭል የነበሩ አሉ። ከእነሱ ጋር እንገናኛለን፣ ግን አንድ ወጥ የሆነ የአሶሲሽን ሆነ ወይም በለው መገናኛ አንትን የለንም። እንደመጣሁኝ ሞክሬ ነበረ፣ ግን እሱን ተግባራዊ ለማድረግ አልቻልኩኝም። ነገር ግን እንዲሁ ያለነው የምንገናኝ አለን። እንግዲህ ራለን እንገናኝል ይሆናል በዚህ ውይይት ጋባዥነት መሰባሰቢያ ምክንያት ይሆናችሁ ይሆናል። በጣም የገረመኝ ቆንጀት እሳቸውን ይነግሩናል። ቀደም ብዬ ጠቆም እንዳረኩት አንጋፋ ናቸው፣ በአረጋዊ እድሜ ነው ያሉት፣ ግን ነገሮችን የሚገልጹበትን ለሚሰማ ገና በጉልምስና እድሜ እንዳሉ ነው የሚመስለው። ስለ እርስዎ ታሪክ መጀመሪያ የሰማሁበት አጋጣሚ ላይም የትውስታ አቅሞን ሲነግሩኝ ነበርና ያንን ነው አሁንም በዚህ ውይይት ያየ ነው። ያለማያ ወተት ሊሆን ይችላል አሉላ ልክን። ትልቁ ነገር ኤጅዝ ነንበር የሚባል አለ። ተቆጥሮ እንትን ብቻ ሳይሆን በምን አይነት ሁኔታ ነው ያለው የሚለው ትልቅ ነገር ይመስለኛል። እርግጥ እኔ አሁን ይገርመሃል፣ አሁን ሰማንያ አንድ አመት ይሆነኛል። አሁን የሚመጣው ኤፕሪል ሚያዚያ የፊታችን ሚያዚያ አዎ በእውነቱ እንደሆነ ቀላል ጊዜ አይደለም፣ ረጅም ጊዜ ነው። እና ትልቁ ነገር ደግሞ እኔ ብዙ ጊዜ በመንቀሳቀስ በፍጹም ነገር መቀመጥን አሉድም። አንዳንድ ነገሮችን አነሳለሁ። በተለይ ጂም ሄዳለሁ፣ ሰራለሁ፣ እመለሳለሁ። ጽሁፎችን እጽፋለሁ፣ አነባለሁ እና በዚህ አይነት ሁኔታ ነው አሉላ እንግዲህ ያለሁት። በሰማኒያ አመትም ወጣት መሆን እንዴት እንደሚቻል ምስጢሩን ተናግረዋል። እንግዲህ የአካል እንቅስቃሴ በመንፈስም በአካልም በነቃ ሁኔታ ተሳትፎ ማድረግ ትልቅ ነገር ነው። መጽሐፎች ይጽፋሉ። ጥሩ ምሳሌ የሚሆን ከግል ተሞክሮም አጋር ተሆናል። ቆንጅት ጨዋታው የሚጋብዝ ነው። ብዙ ነገሮች ሊነሱ የሚችሉበት ነው። ይልቁንም ደግሞ ሁለቱም መጽሐፎቻቸውን ያነበቡ ሰዎች ብዙ የመወያየት ፍላጎት ሊኖራቸው ይችላል። እንግዲህ ንባቡን ለንባቡ እንተውና መጽሐፎን ያነበቡ ሰዎች ደግሞ በልጥ ዝርዝር ያሉ ነገሮችን ካነሳናቸውም ዘለቅ ብለው ማየት ይችላሉ። ዶክተር ደጀኔ መኮንን ጎሳ አለማያ ዩኒቨርሲቲ ዩኒቨርሲቲ በሆነበት ኮሌጅ የሆነበትን ለመለየት ነው ዘመን የመጀመሪያው ፕሬዚዳንት በግብርና ምርምር ጥናት በመምህርነት ለበርካታ አመታት ያገለገሉ የግል ህይወቶን መንገዶችም የሙያውንም ይልቁንም ደግሞ ና ዘርፍ ራሱን ሳይንሱን የሚመለከት መጽሐፎን በጻፉበት መልከት አድርገናል። ስንተን ተርሰን ሌላ አጋጣሚ እንግዲህ ደግሞ መልሶ ያገናኘን ይሆናል። ለአሁኑ ቆንጅት ከልብ አመስግነን ዶክተር ደጀኔን እናሰናብት። እሺ፣ ስለ ጊዜው በጣም አድርገን ስለ አገልግሎቶም ጭምር እናመሰግናለን። ረጅም እድሜ እንመኝሎታለን። ዶክተር እግዚአብሔር ይስጥልን። አሜን። እኔም ደግሞ እናንተን በተለይ ትላንትና አሉላ ሲደውል እንዴት አወቀች ሲለኝ፣ እንዲ አሉላ በአንተ ድምፅ በየትም ቦታ ምስ እያዘ ሆነ ዬ ምስ ዳረኩ አንቺንም በደንብ ነው ማውቅሽ ቆንጂ። በጣም አመሰግናለሁ ላደረጋችሁ በሙሉ፣ እግዚአብሔር ይባርካችሁ። እናመሰግናለሁ። አሜን። እግዚአብሔር ይስጥልን ዶክተር ደጀኔ አሜን አሜን። አሁን ደግሞ በመጀመሪያው ክፍል ጀመር ወዳደረግነው ነው ርዕስ ነው የምንመለሰው የሰው ሰራሽ አስተውሎት ፋይዳና አንድምታ ዶክተር ሰኢድ ሙሄ ይማም ከሃምቡርግ ጀርመን፣ ዶክተር ሚካኤል መለሰ ከአዲስ አበባ እንዲሁም ሕሊና ኃይሉ ከዚህ ከዩናይትድ ስቴትስ በርክሊ ካሊፎርኒያ ናቸው። እልባት ያደረግንበትን ጥያቄ እናስታውስ። ዶክተር ሰይድ ወደ እርስዎ ልመለስና እንደ ፈተና የሚታዩትን በስራችሁ የቋንቋ ና የሰው ሰራሽ አስተውሎት ክህሎትን በመጠቀም ቀደም ብላችሁ በርካታ እየተሞከሩ ያሉ ነገሮችን አንስታችኋል። ባያችሁት ሂደት ውስጥ እንደ ፈተና የታያችሁ ነገር ምንድን ነው? እንደ ጉድለት የምታዩት ምናልባት እነኚህ ችግሮች ቢቀረፉ ፈጠን ብሎ የተሻለ ውጤት ማግኘት ይቻላል፣ በጣም ባደጉ ማህበረሰቦች ውስጥ የምናያቸውን አይነት ስራዎች ለቋንቋው ተናጋሪ፣ በተለይ የኢትዮጵያን ቋንቋዎች ነው እያነሳን ያለው እና በነ ቋንቋዎች ተናጋሪዎች ዘንድም እነ ጠቀሜታዎች ሊገኙ ይችላሉ። እነኚህ ችግሮች ግን መቀረፍ አለባቸው የምትሉትን ቢያነሱልን። አመሰግናለሁ። ጥያቄ ነው ያነሳው፣ ለብዙ ጊዜ ስንጠይቀው የነበረ ለመፍታትም ረጅም መንገድ ፈጀብን። አይ ብዙ ፈተናዎች አሉ። በተለይ ወደ ኢትዮጵያ ቋንቋዎች ርሌት ሊሆነ ንፒ ወይም የቋንቋዎች ምርምር ላይ ትልቁ ፈተና እኔ እስከማውቀው ድረስ በቂ የሆነ ፋይናንሻል ወይም ለሪሰርቹ የሚሰጥ የገንዘብ አለመኖር። ምክንያቱም እነዚህ አሁን ላይ በተለይ ቋንቋ ጋር ተያይዘው የሚመጡ ሞዴሎች እጅግ ሰፊ የሆነ የገንዘብ ድጋፍ ይፈልጋሉ። ስለዚህ አይ ቲንክ ትልቁ ፈተና ኢትዮጵያ ወይም ሌሎች ታዳጊ ሀገሮች የሚባሉት ትልቁ ፈተናቸው ለእንደዚህ ለኤአይ እና ተመሳሳይ ለሆኑ ሪሰርቾች የሚሰጠው የገንዘብ ድጎማ በጣም ትንሽ ነው። ኢትዮጵያ ላይ ከሆነ ብዙ ጊዜ የምናየው አንድ ፐርሰንት ሁለት ፐርሰንት ይሉናል ዩኒቨርሲቲዎች ጋር ነው ያለን ሪሌሽንሽፕ ስንጠይቃቸው ትንሽ ነው። ለሪሰርች የሚሰጠው የገንዘብ ድጎማ በጣም ትንሽ ነው። እሱን ድጋፍ ማግኘት ትልቁ ፈተና ነው ብለን እናስባለን። አይ ቲንክ በሰው ኃይል ቁጥር ስናየው ጥሩ ጎኑ ብዙ ወጣት ጀኔሬሽን አለን ወጣት ተማሪዎች አሉ ተመራማሪዎች በዛ ላይ ደግሞ የኤአይ በጣም አትራክቲቭ ከመሆኑ ማርኬቱም ገበያውም ብዙ ሰው እየፈለገ እንደመሆኑ መጠን ደስ የሚለው በየዩኒቨርሲቲያችን ስንሄድ ብዙ ተማሪዎች፣ ብዙ መምህራኖች፣ ሪሰርቸሮች እዚህ ኤሪያ ላይ የመቆየት ፍላጎት አላቸው። ትልቁ ቻሌንጅ እኔ የሚሆንብኝ ብዙ ጊዜ የሚሰሩ ስራዎች አሉ፣ ተባብረን ልንሰራቸው የምንችለው ስራዎች አሉ። ነገር ግን የገንዘብ ድጋፍ የለም። የገንዘብ ድጋፍ አለመኖር ተያያዥ ኢንፍራስትራክቸር የምንለውን ለምሳሌ ትላልቅ የኮምፒቲንግ ኮምፒተሮች፣ የተሳለጠ ሳይቆራረጥ የሚያደርግ ኔትወርክ አለመኖር፣ ትሬኒንግ ዩዋ እዚህ ለምሳሌ ሃምቡርግ አንድ ትልቅ ላንጉጅ ሞዴል ለአማርኛ የሰራ ነው፣ ሮበርታ የሚባል ሁለት ሶስት ዓመት በፊት አንድ ወር ፈጅቶብኛል። ኢንተርኔት ላይ ያለው የአማርኛ ቋንቋዎችን ሰብስቤ ነው ትሬን ሳደርግ የነበረው እና አንድ ወር ፈጅቷል። ኢማጂን ይሄንን ኢትዮጵያ ውስጥ ትሬን ላድርግ ሚባል ተስፋ የለውም። አንደኛ መብራት ቶሎ ይቋረጣል። እንደዚህ ካፓሲቱ ትልቅ የሆነ ኢንፍራስትራክቸርም የለም። ከዛ በተረፈ ሌላው ፈተና የሚመስለኝ ኢትዮኔልፕ የተቋቋመበትም ትልቁ ፈተና የነበረው ስራዎች ይሰራሉ። ኢትዮጵያውያኖች በዓለም ተለያዩ ዩኒቨርሲቲዎች፣ ትላልቅ ዩኒቨርሲቲዎች ውስጥ የሚሰሩ ቅድም ህሊናም እንደ የጠቀሰችው ጥሩ ጥሩ ሪሰርቸሮች አሉ። እሱ ግን ኦርጋናይዝድ ሆኖ የተሰሩ ስራዎች እነዚህ ናቸው፣ ክፍተቶቹ እነዚህ ናቸው የሚለው ነገር አለመኖር ትልቅ ፈተና ነበር። ባህርዳር ዩኒቨርሲቲ ወሎ ዩኒቨርሲቲ ጋርም አዲስ ዩኒቨርሲቲ አልፎ አልፎ ተማሪዎችን አማክራለሁኝ። አምና የዛሬ ዓመት የዛሬ ሁለት ዓመት የዛሬ አምስት ዓመት የተሰራውን ስራ ደግሞ የመስራት ዝንባሌ አለ። ምክንያቱም የተሰሩ ስራዎች ኦርጋናይዝ ነው። ይሄ ነው ክፍተቱ። አሁን ጀርመን አገር የጀርመን አሶሲዬሽን ኦፍ ሊንግዊስቲክስ ተብሎ ለእያንዳንዱ አሶሲዬሽን አርላቸው በየአመት ወርክሾፕ፣ ሴሚናር፣ ኮንፈረንስ ይካሄዳል። ጋፖቹ ይታወቃሉ። በቃ ለሚቀጥለው ዓመት እነዚህ ኤሪያዎች ላይ እንሰራለን ይባላል። ኢትዮጵያ ላይ እንደዚህ አይነት ነገር አለመኖሩ ወደኋላ ያስቀራል ስራዎች ነጥረው ወጥተው የተሰሩትንና የቀሩትን ተለይቶ የተሰሩትን እያዳበርን ገና መጀመር ያለባቸውን ደግሞ እንዲጀመሩ ማድረግ ላይ እንደ ፈተና ነበረ። አይ ቲንክ ከሞላ ጎደል እነዚህ ናቸው። ሌሎች ብዙ ፈተናዎችም ሊኖሩ ይችላሉ። መልካም ዶክተር ሚካኤል ወደ እርሶ ልምጣ። ምናልባትም የችግሩ ማሳያ ይመስለኛል ከእርሶ ጋር ይህን ውይይት ከጀመርን ጊዜ ጀምሮ አልፎ አልፎ የኢንተርኔት መቋረጥ ይገጥመን ነበረ። ቀደም ብሎ ዶክተር ሴድ እንዳነሱታል በዋና ዋና ችግርነት የሚታዩትን መሰረታዊ የሚባሉ ችግሮችን ይበልጡንም ከበጀት ጋር የተያያዙ ከመሰረተ ልማት ጋር የተያያዙ ፈጣን የቀለጠፈ ኮምፒውተር አለመኖርን አንስተው ነበር። ከእርሶ ጋር የነበረው መስመር ስለተቋረጠ ሙሉን ካልሰሙት ብዬ ነው ጭብጦችን ማነሳው። ምንድን ነው እንደ ዋና ችግር የሚያዩት ቀደም ብሎ ከተጠቀሱት በተጨማሪ? እንግዲህ ያው ዶክተር ሰይድ በደንብ ነካክቶታል ብዬ አስባለሁ። እነዚህ ችግሮች የሚመጡት ከተለያየ ነገር አንጻር ነው። ለምሳሌ አንደኛው ትልቁ ችግር የፈንዲንግ ሶርስ አለመኖር ነው። ይሄ ፈንዲንግ ሶርስ አለመኖር ደግሞ የተፈጥሮ ቋንቋዎችን የተለያዩ ስራዎችን ለመስራት እጅግ በጣም አዳጋች የሚያደርገው ለምንድን ነው? በተፈጥሮ የሰው ሰራሽ አስተውሎት ብዙ መረጃዎችን ይፈልጋል እነዚህ ብዙ መረጃዎችን ይፈልጋል ስልል በአንድ የሚሆን በሌላ መልኩ እነዚህ መረጃዎች ለሰው ሰራሽ አስተውሎት ወይም ለአልጎሪዝሙ የምንሰጠው ዴታ እሱ በሚፈልገው ወይም አልጎሪዝሙ አንደርስታንድ በሚያደርገው መልኩ ተቀይሮ መሰጠት አለበት። ያንን ለማድረግ ደግሞ ትልቅ ሪሶርስ ያስፈልጋል። ያ ሪሶርስ እኛ ሀገር ውስጥ በምንመጣበት ጊዜ አንደኛ የቋንቋው ሰዎች ቢኖሩም ያንን ማዘጋጀት በጣም ኤክስፔንሲቭ ነው። የውጮቹ ቋንቋዎችን በምንመለከትበት ጊዜ ለምሳሌ የአውሮፓ ቋንቋዎችን በምንወስድበት ጊዜ አንድ ዶኩመንት በሚዘጋጅበት ጊዜ በ የሚያቀል ሆኖ ነው የሚገኘው። ከዛ በተጨማሪ ደግሞ ከኢንፍራስትራክቸር አንፃር ለሚባለው ኢንፍራስትራክቸሩ የለም ማለት አይቻልም፣ አለ። ግን ለፐብሊኩ ለተመራማሪው በበቂ መልኩ እነዚህ ሪሶርሶች አቬል ይሆናሉ ወይ የሚለውም ሌላው ትልቁ ችግር ነው። ከዚህ አንጻር ልንወስደው እንችላለን። እርግጥ የዴታ በጣም ሲሪየስሊ ኢትዮጵያ እንደምታውቋት ከሰማኒያ ሶስት ቋንቋ በላይ የናገርባት ሀገር ነች። መልቲ ሊንጓልና መልቲ ናሽናሊቲ ያለበት ሀገር ነው። እነዚህ ቋንቋዎች በሙሉ አምጥተን ስራ ላይ እናውል ማለት አንችልም። የማንችልበት አንዱ ምክንያት ደግሞ በአንድም ይሁን በሌላ መልኩ ሁሉም ቋንቋውን የራሳቸው የሆነ የአጻጻፍ፣ የአነጋገር እንዲሁም የቋንቋ ባህርያት ስላላቸው፣ እነዚህም ባህርያቶች ደግሞ የሁሉ ለማጣት አንችልም። ምክንያቱም የቋንቋው ተናጋሪ ደግሞ አንዱ አስፈላጊው ነገር ነው። ቀደም ህሊናም ስትጠቅስ እንደነበረው ወደ አራቱ ቋንቋዎች በጣም ኮንሰንትሬት ተደርጎ የተወሰደበት አንዱ ምክንያት ያ ነው። ምክንያቱም ያሉት ሪሶርሶች በተነጻጻሪነት አማርኛ፣ ትግርኛ፣ ኦሮምኛ እና ሶማሊኛ ላይ የተወሰኑ ሪሶርቶች አሉ። አሁን ወደ ኦሞቲክ ቋንቋዎች የሚባሉትም እዚሁ ግሩፕ ውስጥ እየገቡ ነው ያለ። መልካም። ስለዚህ የተለያዩ ምክንያቶች ሊነሱ ይችላል። መልካም። የመስመሩ ነገር አስተማማኝ ስላልሆነ አንድ ተከታይ ጥያቄ ላንሳና ወደ ዶክተር ሰይድ እመለሳለሁ። ዶክተር ሚካኤል ቅድም የቋንቋ ባለሙያዎች መኖርን የቋንቋ ባለሙያዎችን ትብብር አብሮ የሚሰራውን ነገር ጠቀስ አድርገዋል። በቅርቡ በተካሄደው የቋንቋ ባለሙያዎች ጉባኤ አውሮፓ ላይ ሃምቡርግ ላይ ያካሄዱት ጉባኤ የነ ዶክተር ሰይድ ትምህርት ክፍል በንቃት የተሳተፈበት እናንተም ከያላችሁበት የተሳተፋችሁበት መድረክ ምናልባት እንደ ማሳያ ሊወሰድ ይችላል። የቋንቋ ምሁራኑ የኤአይን ፋይዳና አሁን ላለ ሁኔታ ወሳኝ መሆኑን በውይይታቸው ያነሳሉ። በእናንተ በኩል ደግሞ የነሱ አስተዋጽኦ ያንን ያህል የጎላ ይመስለኛል። ምን ይመስላል? መስተጋብሩ እንዴት ነው? የቋንቋ ባለሙያውና የቴክኖሎጂ ባለሙያው አብሮ የሚሰራው ምንስ አይነት ሁኔታዎች መፈጠር አለባቸው? እስካሁን ያለውስ ምን ይመስላል? መልካም። እስካሁን ያለውን ነገር ምን ይመስላል ለሚለው እጅግ በጣም ተቀራርቦ የመስራቱ ቴንደንሲ የለም ወይንም ቢኖርም በጣም አናሳ ነው። ያንን ነገር ደግሞ ማሳደግ የሚቻለው ምንድነው አብሮ እንደ ሀገር አገራችን ውስጥ ያሉትን ቋንቋዎችን በህብረት በአንድነት በመተሳሰብ የራሳችንን ቋንቋ ከማሳደግ አንጻር እየተደጋገፈ መሄድ ያለበት ነገር ነው። ለዛም ነው እንደ ኢትዮ ኤንኤልፒ ኢኒሽቲቭ ተወስዶ የተለያዩ ሰዎች ወይም የተለያዩ የተፈጥሮ ቋንቋ ላይ የሚሰሩ ሰዎች ወደዚህ ግሩፕ ውስጥ መጥተው በተለያየ መልኩ ያላቸውን አቅም በማውጣት የተለያዩ ስራዎችን ወደፊት ማምጣት የሚቻልበት ትልቅ እድል አለ። በተለይ እንደ ኢትዮጵያ ላለ ሀገር በጣም ብዙ ቋንቋዎች በሚነገርበት ሀገር የተለያዩ ቋንቋዎችን ውስጥ ማድረግ የምንችልበት ወይም ወደ ፕሮዳክት እንኳን ባይመጣ ቅድም ህሊናም ዶክተር ሴድም እንደጠቀሱት ጅምር ላይ ያሉ ስራዎችን ወደ ሲስተሙ በማምጣት በትራንስሌሽን የሚሆን በምንም በአውቶማቲክ ስፒች ሪኮግኒሽን የሚሆን ወይንም ከጽሑፎች ወደ ድምፀቶች መቀየርም በተለያየ መልኩ የቋንቋ ባለሙያዎች እገዛቸው እጅግ በጣም እዚህ ላይ አስፈላጊና ሁላችንም የተፈጥሮ ቋንቋን ወደፊት ለማምጣት በቋንቋችን መነጋገር በቋንቋችን ብዙ ስራዎችን መስራት የምንችልበትን እድል ያመጣል ብያምናል። ለዚህም የተዘጋጀው ዝግጅት እጅግ በጣም አስፈላጊ ነው ብዬ ነው። ሰዓታችን ስላለቀ የግድ መቋጨት ሊኖርብን ነው። ውይይቱ ግን መቀጠል እንዳለበት ያመለክታል። ዶክተር ሚካኤል መለሰ፣ ዶክተር ሰይድ ሙሄ፣ ቀደም ብላ በአስቸኳይ ስራ ምክንያት የተለየችን ህሊና ኃይሉ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እኛም እናመሰግናለን። መልካም ጊዜ አሉላ፣ የዛሬው ፕሮግራማችን የሞላ ይመስላል። እንግዲህ ሌላውን ቅንብር ለቀጣዩ ራዲዮ መጽሔት ዝግጅት እናስተዋውቀው። መልካም ቆንጅት፣ ጥሩ ብለሻል። ዝግጅታችን በርከት ያሉ ድምጾች የተካተቱበት፣ ዝግጅቶቹም በመጠኑ ሰፋ ሰፋ ያሉ እንደመሆናቸው ከማስተዋወቂያ ያለፈ ድል የሚሰጠን አይመስልም። የሚቀጥለው ራዲዮ መጽሔት እንግዳችን እስከዳር ግርማይ ትባላለች። ደራሲ ናት። ሁለት መጽሐፎችም ደርሳለች። አንደኛው የፈረንጅ ሚስት የሚል ሲሆን ሁለተኛው ደግሞ ይሄ መጽሐፍ ወደ እንግሊዝኛም ተተርጉሟል፣ ዋይት ማንስ ዋይፍ ይላል። ሁለተኛው መጽሐፏ ኢትዮጵያዊ አገሩ የት ነው የሚል ነው። ርዕሶቹ የሚስቡ ይመስላሉ። በጣም እንግዲህ ቤሩት የምትገኘውን እስከዳር ግርማይን በሚቀጥለው ራዲዮ መጽሔት ይዘን ብቅ እንላለን። የፈረንጁ ሚስት ደራሲ፣ የፈረንጁ ሚስት ደራሲ። እሺ እንግዲህ መልካም አሉላ። ከመሰነባበታችን አስቀድሞ የዝግጅት ክፍላችንን የመልእክት መላላኪ አድራሻ እናስታውሳችሁ። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳትካም፣ የዋትስአፕ ቁጥራችን ደግሞ 2028263667 ነው። በቀጥታ ብትልኩልን ለማስተናገድ ያመቸናል። ለራዲዮ መጽሔት ማለት ታዲያ ሳትዘነጉ ነው። በተጨማሪም የፌስቡክ ገጻችንን መጠቀም ትችላላችሁ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታየና አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደህና ደሩ።